የወጣቶች አለም አይቲ ዌብ የተባለው የንግድና ቴክኖሎጂ መረጃ አቅራቢ ድረገጽ ባለፈው ወር ባወጣው ዘገባ መሰረት ኢትዮጵያ ውስጥ ብቸኛው የኢንተርኔትና ስልክ አገልግሎት አቅራቢ ኢትዮ ቴሌኮም 57.34 ሚሊዮን የሞባይል ስልክ ቁጥር ተጠቃሚዎች አሉት። ይህም እስካሁን ከአፍሪቃ ቀዳሚ የነበረውን የናይጄሪያውን ኤምቲኤን ድርጅት እንዲበልጥ ረድቶታል። ኢትዮ ቴሌኮም በአሁኑ ወቅት ለ62 ሚሊዮን ተጠቃሚዎች አገልግሎት የመስጠት አቅም እንዳለው ዘገባውም አክሎ ገልጿል። በተግባር እንደሚታየው ግን ይህ አጠያያቂ ነው። ይህን ድምፅ ሁሉም ተጠቃሚ እንደ ሀው ያውቀዋል። እድሉ የገጠመው ወዲያው ደጋግሞ ሲሞክር ይሳካለታል፣ ሌላው ደግሞ ብዙ ይጠብቃል። የስልክ ግንኙነቱ ከኢንተርኔት አገልግሎቱ ጋር ጎን ለጎን ሲታይ ግን የተሻለ ነው። እንደ ኢንተርኔት ወርልድ ስቴትስ መረጃ ከሆነ እስከ ባለፈው ሰኔ ወር ድረስ ከኢትዮጵያ ሕዝብ መካከል የኢንተርኔት ተጠቃሚው ቁጥር 16 ሚሊዮን ወይም 15.4 ከመቶ ያህሉ ነው። ከመቶ ሚሊዮን ህዝብ በላይ ባላት ኢትዮጵያ የፌስቡክ ተጠቃሚው አራት ነጥብ አምስት ሚሊዮኑ ብቻ እንደሆነም መረጃው ይጠቁማል። ይህን ያህል ብዙ የማይባለው የኢትዮጵያ የኢንተርኔት ተጠቃሚ ግን ብዙ ፈተናዎች ይገጥሙታል። ለዚህም ኢትዮ ቴሌኮም ኢትዮጵያ ውስጥ ተፎካካሪ የሌለው ብቸኛ የስልክና የኢንተርኔት አገልግሎት አቅራቢ መሆኑ ብቻ ሳይሆን በተደጋጋሚም መንግስት በተለያዩ ምክንያቶች አገልግሎቱ እንዲቋረጥ ማድረጉ እንደ ምክንያት ይጠቀሳል። የኢንተርኔት አገልግሎት መቋረጡ በይፋ ባልተገለጸበት በአሁኑ ሰዓት እንኳን በርካታ የአገልግሎቱ ፈላጊዎች ተጠቃሚ መሆን እንዳልቻሉ ይናገራሉ። ከነዚህ አንዱ በ አዲስ አበባ የሚኖረው ስሙ እንዲጠቀስ ያልፈለገው ወጣት ነው። ኢንተርኔት አጠቃቀም ላይ ያሉ ችግሮች አንደኛ ይዘጋል። ለምሳሌ ለአንድ ሳምንት ይዘጋል፣ ለሀያ አራት ሰዓት ይዘጋል። ካልሆነም እንዲሁ የተወሰኑ ሰፈሮች ተቆራርጠው አገልግሎት የተሰጣቸው የተወሰኑ ይቆራረጥባቸዋል። ሌላው ደግሞ አፕሊኬሽኖች እንዳይሰሩ ይደረጋል። ሌላ አፕሊኬሽኖች ተጭኖ ስትጠቀሚ እነዛ ይዘጋሉ። ለምሳሌ አሁን ኢማ ይሰራም። አሁን በዚህ ሰዓት እነሱ ከጥቅም ውጭ እንዲሆኑ ይደረጋሉ። ማን እንደሚያደርጋቸው አይታወቅም። ሌላው ደግሞ አገልግሎቱም በሜጋባይት በጥቅል አገልግሎት ግብይት እየሰጠ ነው አሁን ቴሌ። እሱም እንደገዛች ለምሳሌ በአንድ ወር ብገዥ ወሩ ሳትጠቀሚበት ሁለት ሳምንት ቢቋረጥ ትከስር። ያለች ማ ኤክስፓር ይችላል። እና እንደዚህ እንደዚህ ያሉ ነገሮች ስላሉ የግዴታ እየተሰላችሽ እየወጣች ትያለች ማለት ነው ለመጠቀም። ይሄ ደግሞ ታስቦበት የሚሰራ ነገር ይመስልሻል? ብዙ ጊዜ ስታያቸው ለምሳሌ በተወሰኑ ቦታዎችና በተወሰኑ ጊዜዎችና ቦታዎች እየመረጠ ስለሚደረግ ምናልባት ሆን ተብሎ የሚደረግ ነገር ነው የሚመስል በመንግስት እጅ ነው። ስለዚህ ተወዳዳሪ ስለሌለበት ያው በፈለግሽው ሰዓት ስለቂዋ ላይ በፈለግሽው ሰዓት ትይዘዋለች። እሱ ችግር አለ። ደቡብ ወሎ ውስጥ የሚኖረው ታዲዮስም በአካባቢው የኢንተርኔት አገልግሎት ችግር እንዳለ ገልጾልናል። በአሁኑ ወቅት አንዳንድ አፕሊኬሽኖች የማይሰሩት ወይም የታገዱበት ምክንያት በኔትወርኩ ችግር ነው ይላል። በተወሰኑ አፖች ላይ የተወሰኑ ችግሮች አሉ፣ የማይሰራበት ምክንያት ማለት ነው። እንደገና ደግሞ ቦታዎችን የሚመርጥበት ሂደት አለ። ለምሳሌ ኢሞንም እና የችለ ሌሎቹ እነዚህ ቫይቨር፣ ቻንጎ የሚባሉ አፕሊኬሽኖች ኢንተርኔቱ፣ ኔትወርኩ ከሚገባው በላይ ያግዷቸዋል፣ አይሰሩም። የአፖቹ ችግር ሳይሆን የኔትወርኩ ችግር ነው እንድንጠቀም ያላስቻለን ኔትወርኩ፣ የኔትወርኩ ችግር ነው በሚል ነው እንጂ የአፖቹ ችግር አይደለም። ስለዚህ ለምሳሌ ሌሎችን አሁን ብንመለከት ዋትሳፕና ጎግል እነዚህ ኦፔራዎች ይሰራሉ፣ በሚገባው መጠን ይሰራሉ። እነዛኞቹ ግን እስካሁን አይሰሩም። ምሳሌ እኔ የምጠቀመው ሌላ ተጨማሪ አዲሽናል አፕ አሉ። እነዚህ ቪፒኤን ምናምን የሚባሉት አፕሊኬሽኖች ማለት ነው። እነሱን እየከፈትኩኝ የምጠቀምበት ሂደት ነው ያለኝ። እንደ እኔ ማለት ነው። ታዲዮስ የተጋነነ እውቀት ባይኖረኝም የአይቲ ተማሪ ስለነበርኩና አንዳንድ አማራጮችን ስለማወቅ ኢንተርኔት በታገደበት ወቅትም ከቀሪው ዓለም ጋር ለመገናኘት ችያለሁ ይላል። ኢትዮጵያ ውስጥ ያለውን የኢንተርኔት ተጠቃሚም በሁለት ክፍል ይመድበዋል። ለምሳሌ የተማረው ክፍል እና ያልተማረውን ክፍል ብንመለከት፣ ለምሳሌ የተማረው ክፍል በአንድን በሁለትም መልኩ የሚጠቀምበት ሂደት አለ። ያልተማረው ደግሞ ካለው እውቀት የማነስ ችግር ምክንያት የማይጠቀምበት ሂደት የበዛ ይሆናል። ለምሳሌ ለሁለት ቀን ለሶስት ቀን ኮኔክሽኑ በሚታገድበት ሰዓት እንደዚህ ተዘጋብኝ እንደዚህ የሚለው ማህበረሰብ ከፍተኛ የሆነ ምስል አለው። ለምሳሌ በምን ምክንያት ተዘጋ እንደዚህ ሆኖብኛል የሚልበት ሂደት አለ። የተማረው ሰው ደግሞ ኮኔክሽን በሚያስቸግርበት ሰዓት የተለያዩ አፖችን ተጠቅሞ እነዚህን ያልኩሽን ተጨማሪ አፕሊኬሽኖች ተጠቅሞ የሚሰራበት ሂደት ነው ያለው። ስለዚህ በሁለት ጎን ነው እንደኔ ያየው። የኢትዮ ቴሌኮም አገልግሎት በሚቋረጥበት ጊዜ ታዲዮስና ሌሎች አማራጩን ብሎም በሌላ ዘዴ መጠቀሙን ያወቁበት ሰዎች ኢንተርኔት ማግኘት ቢችሉም በዚህ ወቅት የሚከፍሉት ገንዘብ ከመደበኛው አገልግሎት ከፍ ያለ ነው። ይህም በአገልግሎቱ መጠቀም በሚፈልጉት መጠን እንዳይጠቀሙ አድርጓቸዋል። ብዙ ጊዜ የምጠቀመው ኦፔራን፣ ጎግልን እነዚህን ከመሆኑ አንጻር እነዛን የምከፍተው ለአንድ አፍታ የገባልኝን ነገር ለማየት እንጂ ያን ያክል በዛ አግባብ የምጠቀምበት ሂደት የለም። ምክንያቱም ከገንዘቡ አንፃር ማለት ነው። እነዚህ ቪዲዮዎች የተለዩ ፍራንኮች ነገሮች ለምሳሌ ለማውረድ ይከብደናል። በገንዘብ ደረጃ ማለት ነው። የሀያ ስድስት አመቱ አብደላ እንደ ታዲዮስ፣ ደቡብ ወሎ ውስጥ ነው የሚኖረው። ከከተማው ውጭ ስለሚኖር የሞባይል ስልኩ ኢንተርኔት ለመጠቀም ብቸኛ አማራጩ ነው። በአካባቢው ኢንተርኔት ካፌ የሚሆን ነጻ የዋይፋይ አገልግሎት የሚያገኝበት መንገድ የለም። ዳታ ኔትወርክ ኮኔክሽን ዝግ ነው። በቃ ያው የሆነ አፕሊኬሽን ሳይፎን ምናምን የሚባል አፕሊኬሽን አለ። በእሱ አማካኝነት ገብተን ያንን አገናኘን በኋላ የተወሰነ የተንጠባጠበ ኔትወርክ ይመጣል። እሱም አጥጋቢ አይደለም። እዛ አማካኝ አንዳንድ ነገር ቴክስት ምናምን እናደርጋለን። ብዙ ነገር ያው እንደ ፍላጎታችን አያስጠቅምም። አብደላ ኢንተርኔት መጠቀም ከጀመረ አምስት አመት ሆነው። የኔትወርክ ችግሩ ግን ከጊዜ ወደ ጊዜ ብሶበታል ይላል። መቆራረጡ አሰልቺ ባይሆንበት ኖሮ ወጣቱ የተጠየቀውን ክፍያ ለመክፈል ዝግጁ ነው። ስለ ክፍያው ምንም አምቃወያም እንትን ብሎ የኔ ነገር የለም። ያው የኮኔክሽኑ ጥራት አለመኖር ነው እንጂ ክፍያው በእኔ በኩል ተስማሚ ነው። ደህና ነው፣ ብዙም አይደል፣ ይህም ውድ አይደለም። የቀጥታ ስልክ ግን ውድ ይመስለኛል። የተወሰነ ሰማንያ አምስት ሳንቲም በደቂቃ ነው ክፍያው። ጀርመን ውስጥ በርካታ የስልክና የኢንተርኔት አገልግሎት ድርጅቶች ይገኛሉ። በዚህም ምክንያት ፉክክር አለ። ይህም ተጠቃሚው ጥሩ አገልግሎትና ዋጋ እንዲያገኝ ወይም እንዲያማርጥ ረድቶታል። አገር ውስጥ በማንኛውም አገልግሎት አቅራቢ ወይም ፕሮቫይደር ስልክ ላይ ደውሎ ፈጣን የኢንተርኔት አገልግሎት 24 ሰዓት አግኝቶ በወር የሚከፈለው በብር 500 ወይም ከዚያ በታች ሊሆን ይችላል። ስሙን መግለጽ ያልፈለገውና ያናገርነው ሌላው ወጣት በቀሬታ እንደገለጸልን የፈለገውን ያህል እንኳን ሳይጠቀም ቢያንስ ሀምሳና ስልሳ ብር በሳምንት ይከፍላል። ስራ እየሰራሁኝ ነው፣ ያው በስራ ነው የማገኘው ገንዘቡን። እንግዲህ እንደምንም ተጨናንቆ ከለት ፍጆታ እንዲሆን ቀንሰው ወደዛ መሄድ ያስፈልጋል ማለት ነው። በአሁኑ ጊዜው ሁሉም ነገር ያው ከጊዜው ጋር አንጻር ኢንተርኔት ስለሚያስፈልግ ያው በምን ማጨናንቄ ዝሮ ዝሮ ቀናንሼ ለእሱ ለመጠቀም እገድድ ያለሁኝ ማለት ነው። በተደጋጋሚም ኢንተርኔት የተዘጋበት ጊዜ ነበረ። ኢንተርኔት መጠቀም ባልቻልክበት ጊዜ ምን አይነት ስሜት ነው ያለው? በቃ ያንን ጊዜ የነበረው ያው ስጠቀም በነበረበት ሰዓት ስለለመድኩኝ ያው የመጨናነቅ በቃ የሆነ የድብርት ሌላ ሌላ ነገር ይፈጠራል። በቃ በጣም ከባድ ነው። የለመድሽውን ነገር በቃ እንደመዝናኛም እንደምንም ከዓለም ጋር መገናኘት ነው እንግዲህ፣ ያንን ስታጪ በጣም ከባድ ነው የሚሰማሽ ነገር ማለት ነው። በቃ ቢያንስ በሀገሪቱ ላይ የነበረን ነገር ዳንስ ሰው በመንገድ ላይ አግኝተች ሰላም እንደምትዩ ሁሉ ኢንተርኔት ውስጥ ገብተች ሁሉን ነገር ሰላም መሆኑን አለመሆኑም የማረጋገጥ ራሱ በዚህ ሁኔታ መረዳት የምትይበት ስለሆነ በጣም ከባድ ነው። ያን ያክል ነው። አይመን አዲስ አበባ ውስጥ የሚኖር የ23 ዓመት ወጣት ነው። ራሱን ብዙም የኢንተርኔት ተጠቃሚ አድርጎ አይመለከትም። ቫይበር ወይ ፌስቡክ ምናም ለመጠቀም ካልሆነ በስተቀር ሞር ኢንፎርሜሽን ምናምን ለማግኘት ብዙም ኢንተርኔት ውስጥ አልገባም። ለምንድን ነው የማትገባው? ያው ብዙም ለ የሚጠቅመኝ ነገር እንትን አይደለም ለማልፈልጉ ማለት ነው ዘርፍ ይሁንና፣ እሱም ከአስር እስከ አስራ አምስት ብር በቀን ለኢንተርኔት እንደሚከፍል ገልጾልናል። ህይወቱን ያለ ኢንተርኔትም ማሰብ ይከብደዋል። ለተወሰነ ቀን አሁን ለምሳሌ ኢንተርኔት ተቋርጦ ነበር እና በቃ አሁን በዛ ጊዜ ያው ትንሽ የሆነ እንደለመድሽው እንትን ስለማርቲ ብዙም ጊዜ ትንሽ ከብድ ነበር የሆነ የጎደለ ነገር ይሰማሃል ማለት ነው። ልክ እንደሱ ማለት ነው። አንዳንዶች ለኢንተርኔት አገልግሎቱ መክፈል እየፈለጉ ሌሎች ደግሞ ዋጋው ካቅማቸው በላይ በመሆኑ ምክንያት አጠቃቀማቸውን ለመቀነስ ወይም ጨርሶ ለማቆም ተገደዋል። ይህ ችግር ኢትዮጵያ ውስጥ ብቻ ሳይሆን ከሳህራ በስተደቡብ ባሉ ሀገራትም በቶሎ መፍትሄ የሚያገኝ አይመስልም። እንደ አውሮፓውያን አቆጣጠር እስከ 2020 ዓመተ ምህረት ድረስ የኢንተርኔት ተጠቃሚው ቁጥር 40 ከመቶ ይሆናል ተብሎ እንደሚጠበቅ የአይቲ ዌብ መረጃ ይጠቁማል። 77 ከመቶ ከ35 ዓመት በታች በሆነባቸው ከሳህራ በስተደበቡ ያሉ አፍሪቃውያት ሀገራት ወጣቶች የኢንተርኔት ፍላጎታቸው እስኪሟላ ድረስ ብዙ መጠበቅ ግድ ይላቸዋል። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።